አውሮፓና ጀርመን የአውሮፓ ህብረት ትልቁ ኢኮኖሚ የጀርመን ኢኮኖሚ መሆኑ የሚታወቅ ነው። 82 ሚሊዮን ህዝብ ያላት ጀርመን በተለይ ባለፉት አስር ዓመታት የኢኮኖሚና የፖለቲካ ሰላም የሰፈነባት የአውሮፓ ህብረት ትልቋ ኢኮኖሚ በመሆን ትታወቃለች። በሀገር ውስጥ ላለው ፖለቲካዊ መረጋጋትና የኢኮኖሚ እድገት እንዲሁም ጀርመን በአውሮፓ ህብረት ለምትጫወታቸው ወሳኝ ሚናዎች ደግሞ ቢያንስ ላለፉት 12 ዓመታት ወይዘሮ ሜርከልና መንግስታቸው ትልቁን ድርሻ ይወስዳሉ። 28 ሀገሮችን ያካተተው የአውሮፓ ህብረት በተለያዩ ጊዜያት ያጋጠሙትን የደህንነት የኢኮኖሚና የማህበራዊ ችግሮችን ለማስወገድ በሚደረጉ ጥረቶች ሁሉ ልዩነቶች እንደነበሩ የሚታወቅ ሲሆን በዚህ መሀል ወይዘሮ ሜርከል ብዙ ዘልቀው በመሄድ ጭምር መሪዎችን አግባብተው የህብረቱን አንድነት ለማስጠበቅና ለማስቀጠል እንደቻሉ ነው በተለይ እዚህ ብራስልስ በሰፊው የሚነገረው። ይሁን እንጂ ይህ በአውሮፓ ህብረት ያላቸው ተሰሚነትና ጀርመን የተከተለችው ፖሊሲ ከውስጥም ከውጭም ትችትና ወቀሳ ማስነሳቱ አልቀረም። ከውስጥ የጀርመን የአውሮፓ ህብረት አፍቃሪነት ከልክ ያለፈና አገሪቱን ለበለጠ ወጪ የዳረገ ነው በማለት የሚወቅሱ ሲኖሩ ከውጭ ደግሞ የአውሮፓ ህብረት በጀርመን የሚዘወርና የጀርመንን ጥቅም የሚያስጠብቅ ሆኗል በማለት የሚወቅሱ አሉ። በዚህ ሁኔታ ባለፈው መስከረም ወር የተደረገው ምርጫና የተገኘው ውጤት የጀርመንን ፖለቲካና በአውሮፓ ህብረት ያላትን ሚናም የሚያወክ እንዳይሆን ስጋት አጭሯል። በምርጫው የወይዘሮ ሜርከል የመሀል ቀኝ ፓርቲ አሸንፏል ቢባልም የተገኘው ውጤት ግን ካለፈው ምርጫ በዘጠኝ ከመቶ የቀነሰ በመሆኑ ጠንካራ የጥምር መንግስት ለመመስረት የሚያስችላቸውን አቅም አሳንሶባቸዋል። መጤዎችን የሚጠላውና አማራጭ ለጀርመን የተባለው ብሔረተኛ ፓርቲ ሶስተኛ በመሆን ወደ ፓርላማ መግባት መቻሉ ደግሞ የጀርመንን ፖለቲካ ያወከዋል እየተባለ ነው። በጀርመን ባልተለመደ ሁኔታ መንግስት ሳይመሰረት ሶስት ወር የመዝለቁ ምክንያትም የዚሁ ያለፈው መስከረም ወር ምርጫ ውጤት ያስከተለው አዲስ የፖለቲካ ንፋስ ነው። ወይዘሮ ሜርከል እስካሁን ከሊበራሎቹና ከአረንጓዴዎቹ ጋር የጥምር መንግስት ለመመስረት ያደረጉ ጥረት ከሽፎባቸው ከትናንት እሁድ ጀምሮ ደግሞ ከሶሻሊስቶቹ ጋር ለመስራት በሚቻልበት ሁኔታ ውይይት ጀምረዋል። ይሄኛው ውይይት የተሳካ እንደሚሆን ያላቸውን እምነት ሲገልጹም ውይይቱ የተሳካ እንደሚሆን ተስፋ አለኝ፣ ግን በሚቀጥሉት ቀናት በርካታ ስራዎች ይጠብቁናል፣ ያንን አውቀን ነው ወደ ውይይት የገባ ነው ብለዋል። በእርግጥ ሜርከል በአዲሱ ዓመት ዋዜማም ለሕዝባቸው ባደረጉት ንግግር በሀገር ውስጥ የተነሱትን በርካታ ጥያቄዎች የሚመልስና አገሪቱም በአውሮፓ ህብረት ያላትን ሚና የሚያስቀጥል ጠንካራ መንግስት በአጭር ጊዜ ውስጥ እንደሚመሰረት ገልጸው ነበር። ቻንስለሯን አሁን ለተገኘው የምርጫ ውጤት የዳረጋቸውና ብሔረተኞቹን ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ውጤት እንዲያመጡ የረዳቸው በዋናነት እንደ አውሮፓ አቆጣጠር በ2015ና 16 ከአንድ ሚሊዮን በላይ ስደተኞችን ወደ ጀርመን እንዲገቡ የሰጡት ውሳኔ እንደሆነ ይታመናል። የአውሮፓ ህብረት አባል ሀገሮች ባንኮች ሲከስሩና ኢኮኖሚያቸው ሲናጋ ጀርመን በኮሚሽኑ በኩል የምታደርገው ድጋፍና የምትሰጠውን እርዳታም ብዙዎች በመቃወም ድምፃቸው እንደነፈጓቸው ይገመታል። አሁንም ግን እነዚህ ነጥቦች የእጩ ተጣማሪዎቹ ፓርቲዎች ዋና የመወያያ ርዕሶች እንደሆኑ የሚታወቅ ሲሆን ተደራዳሪ ፓርቲዎቹ በምን ሁኔታ ልዩነቶቻቸውን አቻችለውና አጥብበው ዘላቂነት ያለው የጥምር መንግስት እንደሚመሰርቱ ግን እስካሁን ግልጽ አልሆነም። አሁን ለድርድር ከተቀመጡት ፓርቲዎች መካከል ቀድሞ የአውሮፓ ፓርላማ ፕሬዚዳንት በነበሩት ሚስተር ማርቲን ሹልዝ የሚመራው የሶሻል ዴሞክራቶቹ ፓርቲ የበለጠ አውሮፓዊ፣ የበለጠ ለስደተኞች የቆመ ነው የሚባል ሲሆን በእነዚህና በሌሎች የማህበራዊና ፍትህ ጥያቄዎች ዙሪያ ጠንካራ አቋም ይዞ እንደገባ ነው የሚነገረው። በአንጻሩ የወይዘሮ ሜርከል የመሃል ቀኝ፣ በተለይም እህት ፓርቲያቸው የክርስቲያን ሶሻል ህብረቱ ፓርቲ ጀርመን ከእንግዲህ በስደተኞች ጉዳይ ጥብቅ እርምጃ እንድትወስድ የሚፈልግና በአውሮፓ ጉዳይም ቢሆን የበለጠ አንድነትና ጥንካሬ ሊመጣ የሚችለው በሂደት በእያንዳንዱ አባል ሀገር ዝግጁነት እንጂ በጀርመን ፍላጎትና ኪሳራ መሆን የለበትም በማለት አገሪቱ የሌሎች የህብረቱ አገሮች ዳከፋይ መሆን የለባትም ባይ ነው። ስለሆነም ጥያቄው በእነዚህና በሌሎች አጀንዳዎች ሰፊ ልዩነቶች ያሏቸውን ፓርቲዎች ወይዘሮ ሜርከል በምን ተአምር አግባብተውና አስማምተው ዘላቂነት ያለው መንግስት ሊመሰርቱ ይችሉ ይሆን የሚለው ነው። ወይዘሮ መርከል ግን የጀርመን እድገትና ጥቅም ከአውሮፓ ህብረት የወደፊት እጣፈንታ ጋር የተያያዘ መሆኑን በመግለጽ 27ቱ አባል ሀገሮች በአንድ ላይ እንደ አንድ ማህበረሰብ መቆምና መስራት ያለባቸው መሆኑን ነው ባለፈው የአዲስ ዓመት ንግግራቸው የገለጹት። የጀርመን የወደፊት እጣፈንታ ከአውሮፓ የወደፊት ሁኔታ ጋር የተያያዘ ነው። 27ቱ የአውሮፓ ህብረት ሀገሮች ከመቼውም ጊዜ ይበልጥ አንድ ላይ በመሆን እንደ አንድ ማህበረሰብ መቆም ይኖርባቸዋል በማለት ይህም ዋናው የአመቱ አጀንዳ እንደሚሆን አስታውቀዋል። በቅርቡ በተካሄደው የአውሮፓ ህብረት የመሪዎች ጉባኤ ላይም ከፈረንሳዩ ፕሬዚዳንት ሚስተር ኢማኑኤል ማክሮን ጋር በሰጡት መግለጫ ህብረቱን ከፍ ወዳለ አንድነት ያሸጋግራል የተባለውንና ሚስትር ማክሮን ያቀረቡትን የኢሮዞንን የማሻሻያ እቅድ እንደሚደግፉ ገልጸው ነበር። ፈረንሳይና ጀርመን ከመቼውም ጊዜ ይበልጥ አሁን ለአውሮፓ ህብረት ህልሞች መሳካት በአንድ ላይ መስራት እንዳለባቸው ሲገልጹም ጀርመንና ፈረንሳይ የአውሮፓ ህብረት ህልሞች እንዲሳኩና ህብረቱም ለመጪው ጊዜም የሚመጥን እንዲሆን አንድ ላይ መስራት ይፈልጋሉ ብለዋል። አፍቃሪ የአውሮፓ ህብረት የሆኑት የፈረንሳዩ ፕሬዚዳንት ሚስተር ማክሮን በበኩላቸው ለአውሮፓ ፕሮጀክቶቻቸው ግን መምታት የወይዘሮ ሜርከል የመንግስት ምስረታ ሂደት መሳካትና የጀርመንና ፈረንሳይ ትብብር መቀጠል ወሳኝ እንደሆነ ያምናሉ። ይሁንና ብዙዎች አሁን ከተጀመረው ውይይትና ድርድር የጥምር መንግስት ለመመስረትና ሜርክልንም በቻንስለርነታቸው እንዲቀጥሉ ለማድረግ ቢቻል እንኳ ሜርክል ከዚህ ቀደም የነበራቸውን ስልጣንና ውክልና ይዘው መውጣታቸውን ይጠራጥራሉ። አንዳንዶች ከዚህም አልፈው አሁን በጀርመን ካለው የፖለቲካ ድባብና የኃይል አሰላለፍ አንጻር የጥምር መንግስቱ ሊመሰረት ቢችልም ዘላቂ ላይሆንና የቻንስለሯንም የስልጣን ጊዜ ሊያሳጥር ይችላል እስከ ማለት ይደርሳሉ። የጀርመን ፖለቲካ በቅርብ የሚከታተሉና የወይዘሮ ሜርከልን የአመራር ብቃት ብቻ ሳይሆን ስብናቸውን ጭምር የሚያውቁ እንደሚናገሩ ከሆነ ግን ሜርከል አሁንም የጀርመንና አውሮፓ አጀንዳዎቻቸውን ለማሳካት በሚያስችላቸው ቁመና ጠንክረው ይወጣሉ። ሚስተር ወልፍ ጋንግ ነዋክ የተባሉ ቀድሞ በጀርመን የቻንስለሩ ጽህፈት ቤት የፖሊሲ ኃላፊ የነበሩ ወይዘሮ ሜርክልን እንደሚያውቋቸውና ለምን እንደገና ቻንስለር ለመሆን እንደፈለጉ ጠይቀዋቸው የነገሯቸውን ሲገልጹ የተለመደው አይነት ፖለቲከኛ ሳይሆኑ ቅራኔዎችን ለመፍታት ተሰጥኦ ያላቸው መሆኑን እንዲሁም አሁን ያለንበት ጊዜ በብረግዚት በስደተኞችና በኢሮቆሶች ውስጥ የምንገኝበትና መጪው ጊዜ ምን ሊሆን እንደሚችል የማናውቅበት ጊዜ ነው። ይህ ጊዜ አሮጌው አሁንም ያለበት፣ አዲሱ ግን ገና ያልመጣበት ጊዜ ነው በማለት እንደነገሯቸውና ወይዘሮ ሜርከል የቻንስለርነት ፍላጎታቸው ከስልጣን ፍላጎት የመነጨ ሳይሆን እምነትና ተልኳቸውን ለማሳካት ካላቸው ፍላጎትና ቁርጠኝነት የመነጨ ነው በማለት በአሸናፊነት እንደሚወጡ ያላቸውን እምነት ገልጸዋል። ወይዘሮ ሜርከል ፍላጎታቸው ተሳክቶ የሚቀጥለው መንግስት ቻንስለር በመሆን ጀርመንን መምራት ቢቀጥሉም መጪው ዘመን ግን የአውሮፓ ህብረትን በፊት አውራሪነት የሚመሩበት ጊዜ ላይሆን እንደሚችል ነው የሚገመተው በምትኩ የፈረንሳዩ ፕሬዚዳንት ሚስተር ማክሮን ከፊት ሆነው የአውሮፓ ህብረትን የማሻሻያ ፕሮግራሞች ሲያራምዱ ሜርከል ድጋፋቸውን እንደሚለግሷቸውና የጀርመንና ፈረንሳይ ትብብር ግን እንደሚቀጥል ነው ብዙዎች የሚስማሙት ለሁሉም ግን ወሳኙ አሁን የተጀመረውና በመካሄድ ላይ ያለው የጀርመን ፖለቲከኞች ስብሰባ ውጤት ነው የስብሰባው ውጤት ቀጣውን የጀርመንን መንግስት አይነትና የወይዘሮ ሜርከልንም የአውሮፓ ህብረት ሚና የሚወስን ፈረንሳይና ጀርመን በአውሮፓ ህብረት ላይ ያላቸውን አንድነት ቀጣይነት የሚጠቁም ስለሚሆን ከበርሊን እስከ ብራስልስ የሁሉንም የአውሮፓ ከተሞችን ትኩረት የሳበ ሆኗል ማጮች በጀርመን ፖለቲካና በወይዘሮ ሜርከል ቀጣይ የአውሮፓ ህብረት ሚና ላይ ያተኮረው የዛሬው የአውሮፓና ጀርመን ዝግጅት እዚህ ያበቃል። ገበያው ንጉሴ ነኝ ለዶቼ ቬሌ ራዲዮ ብራስልስ።